ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚያሰማውን ፕሮግራም አሁን ጀመረ ሙክታር ሙክታር ከድር አዲሱ የኦሮሚያ ፕሬዝዳንት ሆነው ተሾሙ። አቶ ሙክታር ኦፊዲዎች ካሉት ግለሰቦች ውስጥ ሴቴና በእውቀትም በስነ መግባርም በብዙ ነገር ተሻለ የእሶ ነው ብዬ የማስበው ዶክተር ኢብራሂም ኤልሞ ይባላሉ። በዩናይትድ ስቴትስ የኦሮሚያ ጥናት ማህበር ፕሬዚዳንት ናቸው። ስለ አዲሱ የኦሮሚያ ፕሬዚዳንት ሙክታር ከድር ትንታኔ ይሰጥኗል። ወደ ኋላ ላይ እናሰማቸዋለን። ከተቀሩት የዓለም ዜናዎቻችን መካከል በጉጂ ዞን በተቀሰቀሰ ግጭት ከ20 በላይ የሚሆኑ ሰዎች መገደላቸው ተሰማ የሚል ይዘናል። በሁለተኛው አጋማሽ የሚቀርቡት መደበኛ ፕሮግራም አፍሪካ በጋዜጦችና ቀደም ሲል ከዚህ ቀደም ስናቀርብ የነበረው በኢትዮጵያ ጉዳይ ላይ ትንታኔ ከሚሰጡ ሶስት ኢትዮጵያውያን ምሁራን ጋራ ፕሮፌሰር ጌታቸው ኃይሌ እንዲሁም ከዶክተር በያን አሶባ እና ዶክተር ብርሃኑ ጋር ውይይት ይኖረናል። ሁለተኛና የመጨረሻው ክፍል ውይይት እንደምናመሻችሁ ውድ አድማጮቻችን ዛሬ የምናስተናግዳችሁ ዛሬም የምናስተናግዳችሁ እኔ ቆንጆ ይታዬና እኔም አዲሱ አበበ ፕሮግራሙን ኃይሉ ዛሬም ይመላልናል የአርብ መጋቢት 19 2006 ዓ ም ፕሮግራማችንን ማለታችን ነው። በአለም ዜና እንጀምረዋለን። የፌዴራል መንግስቱ ከፍተኛ ባለስልጣን ሙክታር ከድር የኦሮሚያ ክልል ፕሬዝዳንት ሆኖ ተመረጡ። የምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው አቶ ሙክታር ከድር የተመረጡት በቅርቡ ያረፉትን አቶ አለማየሁ ቶምሳን በመተካት ነው። አቶ ሙክታር በዚህ ምክንያት የፌዴራል መንግስቱን ስልጣንና ኃላፊነት እንደሚለቁ ምንጮች እየገለጡ ቢሆንም በይፋ የተነገረ ነገር የለም። እስክንድር ፍሬው ተጨማሪ ዘገባ አለው። በቅርቡ ከዚህ ዓለም በሞት የተለዩት የአቶ አለማየሁ አቶምሳ ተተኪ ማንነት ይፋ ሆኗል። ቀጣዩ ሰው ማን ሊሆን እንደሚችል ከተለያየ አቅጣጫ ሲሰነዘሩ የቆዩ መላምቶች ምላሽ አግኝተዋል። ሹመቱ ግን ከታች ወደ ላይ ሳይሆን ከላይ ወደታች ታች የተመጣበት መስሎ ታይቷል። የኦሮሚያ ክልል ምክር ቤት ስብሰባ ቀጣዩ የክልሉ ፕሬዝዳንት አድርጎ የመረጠው በፌዴራል መንግስቱ በከፍተኛ ኃላፊነት ላይ በማገልገል ላይ የሚገኙትን አቶ ሙክታር ከድርን ነው። አቶ ሙክታር በኢትዮጵያ ካቢኔ ውስጥ በምክትል ጠቅላይ ሚኒስትር ማድረግ የመልካም አስተዳደር ዘርፍ አስተባ ተባባሪ እንደዚሁም የሲቪል ሰርቪስ ሚኒስትር በመሆን ሲያገለግሉ ቆይተዋል። እናም ከአራት ዋና ዋና የፌዴራል መንግስት ባለስልጣናት አንዱ ነበሩ ማለት ነው። አብዛኛውን የፌዴራል መንግስት ስራ በበላይነት የሚመሩት ጠቅላይ ሚኒስትሩ ምክትላቸውና፣ አቶ ሙክታርን ጨምሮ ሁለት የምክትል ጠቅላይ ሚኒስትር ማዕረግ ያላቸው ባለስልጣናት መሆናቸው ይታወቃል። በአቶ ሙክታር መመረጥ ዙሪያ ከፌዴራልም ሆነ ከኦሮሚያ ክልል መንግስት ዝርዝር ማብራሪያ አልተሰጠም። በአዲሱ ኃላፊነታቸው ምክንያት ግን የፌዴራል መንግስት ኃላፊነቶቻቸውን እንደሚለቁ ለገ የገዢው ፓርቲ ቅርበት ያላቸው ምንጮች ይናገራሉ። እስካሁን ግን በይፋ የተገለጸ ነገር የለም። በገዢው ፓርቲ ኢህአዴግ አሰራር የግለሰብ ባለስልጣናት መውጣትና መውረድ የተለመደ ነው። ከቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በሞት መለየት በኋላ አራቱ የኢህአዴግ አባል ፓርቲዎች አራት ቦታዎችን ተከፋፍለው መያዛቸውን የሚገልጹ የፖለቲካ ተንታኞች አሉ በእነዚህ ተንታኞች አባባል ከአቶ መለስ ሞት በኋላ በኢህአዴግ አባል ፓርቲዎች መካከል የስልጣን ሽኩቻ ተፈጥሯል በዚህም ምክንያት የኃይል ሚዛናቸውን መጠበቅ አስፈላጊ ሆኖ አግኝተውታል ጠቅላይ ሚኒስትሩ ከደሄድን ምክትላቸው ደግሞ ከብአዴን መሆናቸውን በምሳሌነት ይጠቅሳሉ የምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ሁለት ተጨማሪ ተሿሚዎች ደግሞ አንድ ከህወሓት አንድ ከኦህዴድ በመሆን ተሹመው የተለያዩ ዘርፎችን እንደሚያስተባብሩም ይታወቃል የእነዚህ ተንታኞች አረዳድ ትክክል ከሆነ በአቶ ሙክታር ከድር ተይዞ የቆየው የምክትል ጠቅላይ ሚኒስትርነት ማድረግ ለሌላ የኦህዴድ ሰው እንደሚሰጥ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የሚቀጥለው ዜናም በኢትዮጵያ ያቆየናል። የነጌሌ ቦረና ወረዳ ጉጂ ዞን ውስጥ በተቀሰቀሰ ግጭት ከሀያ የሚበልጡ ሰዎች መገደላቸውና በመቶዎች የሚቆጠሩ ሰዎች መቁሰላቸው ተገልጧል። ምንጮች ለቪኦኤ የኦሮምኛ አገልግሎት ሲናገሩ ከሶስት ቀናት በፊት ግጭቱ የተቀሰቀሰው የጉጂ ዞን አስተዳደር ባለስልጣናት ከራሳቸው ጎሳ ጋር ወገንተኛ ሆነው ከመስተዳድሩ ዋና ዋና የነገሌ ቦረና ከተማ ስፍራዎች የመስተዳድሩን ጽህፈት ቤቶች ጨምሮ ቦረና የሚለው ስያሜ እንዲሰረዝ በማዘዛቸው ነው ብለዋል። ካላ የተባለ አንድ የአይን ምስክር ለቪኦኤ ሲናገር ይህ ድርጊት ከተፈጸመባቸውና በማህበረሰቦቹ መካከል ግጭት እንዲነሳ ምክንያት ከሆኑት ስፍራዎች አንዱ የነጌሌ ቦረና ሆስፒታል መሆኑን አስረድቷል። የነጌሌ ቦረና ሆስፒታል ስም ከተለጠፈበት ቦርድ ላይ ቦረና የሚለው አንድ ጠዋት ላይ ጠፍቶ መገኘቱን የገለጠው ስሙ እንዳይገለጥበት የጠየቀው ምንጩ ህዝቡ በመሪዎቹ የክፋት ተግባር እየተገዳደለ ነው ብሏል። የጦርነቱ ምንድሸጋ የነጌሌ ቦርና ሲል መቀየር ነው። የጉጂ ዞን ዋና አስተዳዳሪ አቶ ገዳሮቤ እና የነጌሌ ከተማ ከንቲባ አስቻሎ ገብረ መዲን ባጠቃላይ የተሰረዘው በብዛት ነው። ማተቦች ሁሉ ስማቸው ተቀይረዋል። በነጌሌ ሆስፒታል ላይ ያለውን ጽሁፍ ቴሌኮን ጽሁፍ ሰርዘዋል። በነጌሌ ከተማ አስተዳደር ጽህፈት ቤት

የአካባቢው የሀገር ሽማግሎች ውጥረቱ እንዲረግብ ጥረት እንዲያደርጉ ለወረዳ ለክልልና ለፌዴራል መንግስቱ ተማጽኖ ሲያቀርቡ መቆየታቸውም ተዘግቧል። ምንጮቹ እንዳሉት የኦሮሚያ ክልላዊ ባለስልጣናት የጉጂ ዞን አስተዳደር የተሰረዙትን ነጌሌ ቦረና የሚሉትን ስያሜዎች እንዲመልሱ በተደጋጋሚ ትዕዛዝ ሲሰጥ ቆይተዋል ብለዋል። እንደ ነዋሪዎቹ ገለጣ የቦረናዎችና ጉጂዎች ግጭቱ በዘጠና አምስት ኪሎ ሜትር ክልል ባሉ በርካታ አካባቢዎች ተዛምቷል። የአካባቢና የዞን ባለስልጣናትን ምላሽ ለመጠየቅ ለማግኘት አልተቻለም። በደቡባዊ ሶማሊያ የጁባላንድ አስተዳደር ከፍተኛ ወታደራዊ ባለስልጣን ትናንት ሐሙስ በፈንጂ መገደላቸው ተዘግቧል። ሞሐመድ ኦስማን ፉሬ የተገደሉት በኪስማዮ ከተማ ከመስጅድ ሲወጡ መኪና ላይ የተጠመደ ቦምብ ፈንድቶ መሆኑን ዜናው አብራርቷል። በርካታ ሰዎችና የእርሳቸው ጠባቂም መቁሰላቸው ተገልጧል። የክልሉ ባለስልጣናት አስተያየት ለመጠየቅ ማግኘት አልተቻለም። ለጥቃቱ ኃላፊ ነኝ ያለ ወገን የለም። ከአስር ቀናት በፊት የፑንትላንድ መከላከያ ኃይሎች ከፍተኛ አዛዥ ቦሳሶ ከተማ አቅራቢያ በፈንጂ መገደላቸው አይዘነጋም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ አርብ ከሳውዲ አረቢያ ንጉስ አብደላ ጋር በመካከለኛው ምስራቅ ዙሪያ ባሉ ጸጥታ ነክ ጉዳዮች ባሏቸው ልዩነቶች ላይ ያተኮረ ውይይት ያካሂዳሉ። ሁለቱ መሪዎች በሶሪያው የእርስ በርስ ጦርነት ሳቢያ ከተፈጠሩት ውጥረቶች በተጨማሪ ስለ ኢራን፣ ስለ ግብጽ፣ ስለተዳከመው የእስራኤልና የፍልስጤማውያን የሰላም ድርድር ሳይወያዩ እንደማይቀሩ የዩናይትድ ስቴትስ ባለስልጣናት ገልጠዋል። ስለ ጸረ ሽብር ጥረቶችም ይወያያሉ ተብሏል። ለሦስት ዓመታት የዘለቀው የሶሪያ ጦርነት በመካከለኛው ምስራቅ ዙሪያ የሃይማኖቶች ውጥረቶችን አባብሷል። አምና ዩናይትድ ስቴትስ የሶሪያው ፕሬዚደንት ባሻር አልአሳድን መንግስት ለሚወጉ አማጽያን እርዳታ የማድረግ እቅዷን ለመሰረዝ ያደረገችውን ውሳኔ ሳኡዲ አረቢያ እንደነቀፈችው የሚታወስ ነው። ከዚህም በተጨማሪ የኦባማ አስተዳደር በዚያ ክልል ዋና የሳውዲ ተቀናቃኝ ከሆነችው ከኢራን ጋር ንግግር ማድረጉ እንደሚያሳስበው የሪያድ መንግስት ማስታወቁ አይዘነጋም። ግብጽን አስመልክቶ ደግሞ ፕሬዚደንት ባራክ ኦባማ በህዝብ የተመረጡት የግብጽ እስላማዊ ፕሬዚደንት ሙሐመድ ሞርሲ ላይ የተካሄደው መፈንቅለ መንግስት አጥብቀው መንቀፋቸውን ተከትሎ በሪያድና በዋሽንግተን መካከል ልዩነት እየተፈጠረ መጥቷል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሩሲያ ወታደሮቿን ከዩክራይን ድንበር አካባቢ ማራቅና ውጥረቱን የሚያረግብ ድርድር መጀመር አለባት ሲሉ አሳሰቡ። ሚስተር ኦባማ ለሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ሩሲያ የወሰደችው ወታደራዊ እርምጃ ዩክራይንን ከማስፈራራት ሙከራ ያላለፈ ሊሆን ይችላል፣ ከዚያም ያለፈ ዓላማ ሊኖራት ይችላል ብለዋል። ትናንት ሐሙስ የዩክራይን ብሔራዊ ጸጥታ ምክር ቤት ሊቀመንበር ሲናገሩ ሩሲያ በዩክራይን ሰሜናዊ፣ ደቡባዊና ምስራቃዊ ድንበሮች አካባቢ ወደ አንድ መቶ ሺህ የሚጠጉ ወታደሮች አስፍራለች ብለዋል። የሰፈረው ጦር ለመተኮስ ዝግጁ ሆኖ የሚጠባበቅ መሆኑንም ገልጠዋል። ሩሲያ ደግሞ ወታደሮቹ የጸረ የ ወራት ልምምር ላይ ናቸው በማለት የዩክራይንን ድንበር ዘልቀው አይገቡም ስትል ለዩናይትድ ስቴትስ ቃል ገብታለች። ምዕራባውያን ኤክስፐርቶች በምስራቅና ደቡባዊ ዩክራይን ድንበሮች አጠገብ 30 ሺህ የሩሲያ ወታደሮች እንዳሉ ይነገራሉ። በማዕከላዊ አፍሪካ ሪፑብሊክ በአንድ የሀዘን ስነ ስርዓት ላይ በደረሰ የእጅ ቦምብ ጥቃት ሀያ ሰዎች መገደላቸውንና ሌሎች አስራ አንድ ሰዎች መቁሰላቸውን ባለስልጣናት ገለጡ። ጥቃቱ የደረሰው በዋና ከተማዋ ባንጊ ፋቲማ የሚባል የሙስሊሞች ቀበሌ ውስጥ መሆኑ ታውቋል። አንድ ማኝ ለቪኦኤ ሲናገር ነዋሪዎች ከቀበሌያቸው ባለፈው ሳምንት በግጭት የተገደለ የአንድ ሰው ሐዘን ላይ እንደ ተሰባሰቡ የእጅ ቦምቡ ከፈነዳ በኋላ ጥይት መተኮስ ተጀምረዋል ሲል አስረድቷል። የድርጊቱ ተጠያቂዎች ጸረ ባላካ ሚሊሺያዎች ናቸው ሲልም እማኙ ከሷል። ባንጊ የሚገኝ የቪኦኤ ዘጋቢም የባንጊ ፋቲማ ሰፈር ዛሬ አርብም ውጥረት እንደሰፈነበት መሆኑን ገልጦ አልፎ አልፎ ተኩስ ይሰማል ብሏል። በየመንገዱ የመኪና ጉዞ ለማስተጓጎል የተቀመጡ መሰናክሎች እንዳሉም ጠቁሟል። በጊኒ በኢቦላ ትኩሳት የታመሙ አራት ሺህ አራት ሰዎች ይቅርታ፣ የታመሙ አራት ሰዎች ሁለት ሚሊዮን ህዝብ በሚኖርባት ዋና ከተማ ኮናክሪ መገኘታቸውን ተከትሎ የአገሪቱ ጤና ባለስልጣናት በተጠንቀቅ ላይ መሆናቸው ተሰማ። የጊኒ የጤና ጥበቃ ሚኒስቴር እንደገለጠው አራቱ ሰዎች ከአሁን ቀደም በበሽታው ከታመመ ሰው ጋር ንክኪ የነበራቸው ሳይሆኑ አይቀርም። እነዚህ አራቱ ታማሚዎች በመዲናዋ ከመገኘታቸው አስቀድሞ አብዛኛዎቹ የበሽታው ተያዦች የነበሩት ርቀው በሚገኙ የጊኒ ደቡብ ምስራቃዊ ክፍለ ግዛቶች መሆኑን የጤና ባለስልጣኑ ገልጠዋል በጊኒ የኤቦላ ትኩሳት ከተቀሰቀሰ ወዲህ ቢያንስ 66 ሰዎች መሞታቸውንና ከአንድ መቶ የሚበልጡ የታመሙ እንዳሉ የዓለም ጤና ድርጅት አስታውቋል። የዓለም ጤና ድርጅት ደብሊዩ ኤች ኦ ባወጣው መግለጫ የጊኒ አጎራባቾች ሴኔጋልና ላይቤሪያም በህመሙ እንደተያዙ የሚጠረጠሩና የሞቱም ሰዎች እንዳሉ ማስታወቃቸውን አስረድተዋል። የኤቦላ ቫይረስ እጅግ በጣም ተላላፊ ሲሆን በበሽታ የተያዘ ሰው ከባድ ትኩሳት፣ ማስመለስ ተቅማጥ ያስከትላል። በታማሚው ዓይኖች፣ ጆሮዎችና በአፉም በኩል ይደማል። የህሙማን አስተማሚዎችና የቀብር ሠራተኞችም ከሰለባዎቹ ሰውነት ጋር በቀጥታ ላለመነካካት ከፍተኛ ጥንቃቄ እንዲያደርጉ የጤና ባለሥልጣናት ይመክራሉ። በመጨረሻም የጠፋው የማሌዥያ አውሮፕላን ፍለጋ ባተኮረበት የህንድ ውቅያኖስ አካባቢ የሆኑ አካላትን ውሃው ላይ ለፍለጋ የተሰማሩ አውሮፕላኖቿ ማየታቸውን አውስትሬሊያ አስታውቃለች። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እንገኛለን። የምናስተናግዳችሁ እኔ አዲሱ አበብና፣ እኔም ቆንጅት ታየነን። መልካም ዝግጅታችንን እንቀጥል። ለአሁን ሰዓት ለቅምሻ የምናሰማው ነገር ተዘጋጅቶ ነበር፣ ለማስተላለፍ አልተቻላቸውም። ወደ አብይ ርዕስ እናልፋለን። በሶማሊያ የአፍሪካ ሕብረት ሰላም ጥበቃ ተልእኮ አሚሶም ኃላፊ መሐመድ አህማዲ ሳሌህ ሶማሊያ ውስጥ የአፍሪካ ሕብረት ኃይሎች ከሶማሊያ ወታደሮች ጋር ሆነው በአልሻባብ ላይ የሚያካሂዱት ወታደራዊ እንቅስቃሴ ጥሩ ውጤት እያስገኘ ነው፣ ሆኖም በወታደራዊ እንቅስቃሴ ወቅት የሚደርስ ጉዳትም አይታጣም ብለዋል። አዳናች ፍሳሐዬ ነች የምታቀርበው። የአሚሶም ኃላፊ አናዲቭ ሳሌ አልሸባብን ለማስወገድ በሶማሊያ የሚካሄደው ወታደራዊ እንቅስቃሴ ጥሩ መልክ ይዟል። ሆኖም በወታደራዊ እንቅስቃሴ ወቅት የሚደርሱ ጉዳቶችም መኖራቸው አይቀርም ይላሉ። እስካሁን ባለው ጊዜ ወታደራዊ እንቅስቃሴ ጥሩ መልክ ይዟል። ይሁንና በመተክል ደረጃ ወታደራዊ እንቅስቃሴ ሲኖር የሚደርሱ ጉዳቶችም አሉ። መጠቀስ ያለበት ነገር ግን ሕዝቡ ከአልሻባብ የመላቀቅ ጉጉት እንዳለው ለመረዳት ችለናል። ይህ አዎንታዊ ክስተት ሲሆን፣ አሉታዊው ደግሞ የውድመቱ ጉዳይ ነው። አናዲፍ ሳልህ አያይዘውም በወታደራዊ እንቅስቃሴው ወቅት እያንዳንዳቸው ዘርፎች ሊያሳኳቸው የሚገባ ኢላማዎች እንዳሏቸው አስገንዝበዋል። የክረምት ወራት ከመግባቱ በፊት የሚቻለውን ሁሉ ለማድረግ እንፈልጋለን ብለዋል። የአፍሪካ ህብረት ሰላም ጠባቂዎች ከሶማሊያ ወታደሮች ጋር በመተባበር ነፃ ባወጧቸው ከተሞችና መንደሮች አስፈላጊውን መሰረታዊ አገልግሎትና መረጋጋት የመመለስ ስጋቶች እንዳሉ ጠቁመዋል። En il fait, y au niveau des localités que nous avons conquises. Il y a vraiment les services minimums qui est urgent et que nous essayons de, de pouvoir le faire <coughs> <coughs> au niveau de la mission même à savoir comment faire les quelques forages qui ont été. Al-Shabaab, il y a des gens qui ont été en train de faire des ጊዜያዊ አስተዳደር እንዲመሰረት ለማድረግ ከሶማሊያ መንግስት ጋር እየሰራን ነው ሲሉም የአሚሶም ኃላፊ ጠቁመዋል። በአልሸባብ ላይ በሚደረገው ወታደራዊ እንቅስቃሴ ሄሊኮፕተሮች ጥሩ ሚና ሊጫወቱ እንደሚችሉ አናዲፍ ሳሌሕ ገልጸዋል። አልሸባብ ከአንድ ቦታ ወደ ሌላ እየተንቀሳቀሰ እንዲቀጥል ስለማንፈልግ በዝናብ ወራት ወቅትም ቢሆን በቀላሉ በማይደረስባቸው ቦታዎች ለመድረስ ሄሊኮፕተሮች ያስፈልጉናል ብለዋል። የአልሸባብን የመንቀሳቀስ ብቃት ለማዳከም የግድ ሄሊኮፕተሮች ያስፈልጋሉ በማለት አስረድተዋል። በአልሸባብ ተጠምቀው የነበሩት ወጣቶች ወደ መደበኛ ኑሮ እንዲመለሱ ጥሪ እየተደረገ እንደሆነ፣ የአልሸባብ አማጽያን ከህዝቡ ጋር ተሰግስገው እንዳይቆዩ ሲባል ህዝቡ በተቻለው መጠን ከሶማሊያ መንግስት ጋር እንዲተባበር ጥሪ እናደርጋለን ብለዋል። የአሚሶሙ መሪ ዋናው ነገር ደግሞ የመልካም አስተዳደር መኖር እንደሆነ መሐመድ አናዲፍ ሳልሕ አስገንዝበዋል። በመሰረቱ ሁሉም አልሸባቦች ናቸው ማለት አይደለም። አልሸባቦች ሰዎችን በእምነታቸው በማጥመቅ የሚመለምሉ ጥቂት ሰዎች ናቸው። ስለሆነም በእምነት ከአልሸባብ ጋር ያልተሳሰሩት ሁሉ ወደ መደበኛ ኑሮ እንዲመለሱ በማድረግ ነው አልሸባብን ማጥፋት የሚቻለው በማለት የአሚሶም ኃላፊ አስረድተዋል። ወደ የሚቀጥለው ዘገባ እናልፋለን። በተመሳሳይ ጾታ ግንኙነት ላይ አንድ አዲስ ሕግ ሊወጣ መሆኑ ታውቋል። ይህንን በተመለከተ ሄኖክ ሰማግዜር የሚከተለውን አጠናቅሯል። የኢትዮጵያ መንግስት የሚኒስትሮች ምክር ቤት ወደ ፓርላማ በቅርቡ የመራው የይቅርታ አዋጅ ማሻሻያ ረቂቅ ሕግ በስፋት በሀገሪቱ ርዕሰ ብሔር ማለትም በፕሬዝዳንቱ ይቅርታ የሚሰጥባቸው ወንጀሎችና የማይሰጥባቸውን ዝርዝር የአፈጻጸም ሂደቶችን የሚከልስና የሚያሻሽል ነው በዚህም የተለያዩ የሥልጣን ማዕከላት ከክልል እስከ ፌዴራል እና የይቅርታ ኮሚሽንን ሚና የሚያካተት ረቂቅ ነው በፓርላማው ይፀድቃል ተብሎ የሚጠበቀው። ረቂቁ በይዘቱ የጸረ ተመሳሳይ ጾታ ግንኙነት አንቀጾች አሉት በሚል የመገናኛ ብዙሃን ዘገባዎችን በማቅረብ ላይ ናቸው። ለመሆኑ በኢትዮጵያ ውስጥ የተመሳሳይ ጾታ አፍቃሪዎች በምን አይነት ሁኔታ ነው የሚኖሩት? ኃይል ይባላለውኝ። አብዛኛው ሕይወት ጊዜ ያሰለፍኩት የኖርኩት ኢትዮጵያ ውስጥ ነው። በቅርቡ ወደ አሜሪካ በመምጣት ሽምት ዲሲ አካባቢ ይኖራለሁ። የታሰሩ ሰዎች አሉ፣ የተፈረደባቸው አሉ፣ ፖሊስ ላይ ተደብድቦ የሚለቀቁ አሉ፣ በማህበረሰብ ውስጥ ራሱ የሚደበደቡ አሉ። ስንት ሰው አሳክነናል ድራዋተን የሰላሳ ሁለት ዓመቱ ኃይሌ በሙያው የኢንፎርሜሽን ቴክኖሎጂ ባለሙያና የአዲስ አበባ ዩኒቨርሲቲ ምሩቅ ነው። ከ አሥራ ሁለት ዓመቱ ጀምሮ የተመሳሳይ ጾታ ማለትም ለእርሱ ወንዶችን መውደድ መጀመሩን ይናገራል። በእርግጥ ማንነቱን አምኖ የፍቅር ግንኙነት የጀመረው የዩኒቨርሲቲ ተማሪ ሳለ ነው። በኢትዮጵያ የተመሳሳይ ጾታ ግንኙነት ከ አሥራ አምስት ዓመት ጀምሮ ረጅም የእስራት ቅጣት በወንጀለኛ መቅጫ ሕጉ የተቀመጠበት ነው። ከማህበረሰቡም ተገለውና ተደብቀው ከቤተሰቦቻቸውም ጭምር እንደሚኖሩ ኃይሌ ይናገራል። ከቤተሰቡ ውስጥ ወንድሜ ብቻ ነው የሚያውቀው። እሱም ብዙም ደስተኛም አይደለም፣ አይጠላኝም። በዛ ምክንያትም አልጠላኝም። ያም የሆነበት ምክንያት ከዚህ በፊት ያሉኝን ነገሮችን ያውቃል። ለምሳሌ በትምህርት ላይ፣ በስራ ላይ፣ በሌሎች ነገሮች ላይ ታታሪነትን ያያል። ያ ነገሮች ላይ በሌላው መልኩ ላይ ለመቀበል የራሱን በጎ አስተዋጽኦ አድርጓል ብዬ አስባለሁ። ታላቅ ወንድምህ ነው? ታናሽ ታላቅ ነው። ግን በቀጣይነት እስካሁን ቤተሰብ ያቅም ግን ወደፊት እቅድ አለኝ። ምክንያቱም ከተወሰኑ ዓመቶች በኋላ እንደ ማንኛውም ሰው ትዳር እንደስድቼ የመኖር እፈልጋለኝ ከተመሳሳይ ጋር። ስለዚህ በዛ በሚኖረኝ ሁኔታ ውስጥ ተደብቄ መኖር መቀጠል አልፈልግም። የኢትዮጵያ የይቅርታ አዋጅ ማሻሻያ ረቂቅ ሕግ የተመሳሳይ ጾታ ግንኙነት ይቅርታ የማያሰጡ ከተባሉ ከባባድ ወንጀሎች አንዱ ሆኖ በሚኒስትሮች ምክር ቤት ጸድቆ የፓርላማውን ውሳኔ በመጠበቅ ላይ ይገኛል። ረቂቅ አዋጁ ይቅር የማይባሉ ወንጀሎች በማለት ካስቀመጣቸው መካከል ሽብርተኝነት፣ ህገወጥ የሰዎች ዝውውር፣ የሐሰት ገንዘብ መሥራትና ማሰራጨት፣ ህገወጥ እጽ ማሰራጨት፣ በሕፃናትና በሴቶች ላይ የሚፈጸሙ ፆታዊ ጥቃቶችና ሌሎችን የሚጠቅስና የተመሳሳይ ፆታ ግንኙነትንም እንዲሁ በጥቅል ግብረ ሰዶማዊነት ሲል ይቅር የማይባል ወንጀል አድርጎታል። የሰላሳ ሁለት ዓመቱ የተመሳሳይ ፆታ አፍቃሪ ኃይሌ በህግ እና በሌሎች መንገዶች የሚጣሉ አፈናዎች ፋይዳ የላቸውም ይላል። ይህን ባህሪ በኋላ ተምር የምታመጣው ነገር ነው እና ይህን ነገር በህግ ለመገደብ አስበው ለመገደብ ይመስላል ውጤቱ ግን ተቃራሚ፣ የሚሆነው አንድን ሰው የተለያየ ህግ በማውጣት ልታስገድደው በምትሞቅ በምትፈልግበት ጊዜ እውነተኛው ባህሪ እስከሆነ ድረስ ያን ነገር ሊቀይረው አይችልም። የሚሆነው ምንድን ነው? ስራሽ ተሸማቆ ተደብቆ እንዲኖር ያደርገዋል። ያ መሸማቀቁ ተደብቆ መኖሩ ደግሞ መጥፎ ገጽታ አለው። የሚፈጠረው የአእምሮ ላይ የሚፈጠሩ ጭንቀቶች አሉ። ለራሱ የሚሰጠው ግንዛቤ አነስተኛ ይሆናል፣ የተመሳሳይ ጾታ አፍቃሪው። ያም ወደ አላስፈላጊ ባህሪያቶችን እንዲያመጣ ያደርገዋል። ህጉ ያመጣዋል እንጂ መጀመሪያ ያ ሰው ያልነበረበትን ባህሪ እንዲያመጣ ያደርገዋል። ስለዚህ መፍትሄ መሆን ያለበት አንድና አንድ ነው፣ መቀበል ነው ሰው ራሱን ማንነቱን ተቀብሎ እንዲኖር ማድረግ ነው። ከዛም በተጨማሪ እንግዲህ የማህበረሰብ ስለመገለል ስትናገር ነበረ። ና እስቲ እሱ ምን እንደሚመስል ተገሎ መኖር ምን እንደሚመስል፣ እና ተደብቆ መኖር ምን እንደሚመስል ግለጽልን። በዋናነት ነጥብ ለአነሳ የምፈልገው ምንድን ነው መገለል የተገለለው ሰው ላይ አላስፈላጊ ጭንቀቶችን ያረብራል ወይም ማህበረሰቡ አይወደኝም፣ ቤተሰቤ አይወደኝም፣ ሃይማኖቴ አይወደኝም ሁሉም ነገር አይወደኝም የሚል አስተሳሰብ ያንጸባርቃል። እንደዚህ አይነት አስተሳሰብ ያለው ሰው ደግሞ ምን አይነት ስራ እንደሚሰራ ደግሞ መገመት ትችላለህ። ምክንያቱም ኃላፊነት ላይሰማ ይችላል። ሁሉም ማለት አይደለም። ሁሉም ሰው ጠንካራ ሆኖ አይደለም የሚፈጠረው። የተወሰነ ሰው ጠንካራ ሆኖ ይህንን ተጽዕኖ ችሎ መኖር ይችላል፣ ትክክለኛ ህይወቱን መምራት ይችላል። አንዳንዱ ሰው ደግሞ ይህንን ተጽዕኖ መምራት ሳይችል፣ አንዳንዱ እራሱን የሚያጠፋ ሰው አለ ያየሁበት ሁኔታ ለአዲስ አበባ በነበርኩበት ጊዜ አንዳንዱ ራሱን ዋጋ ካለመስጠት የተነሳ አላስፈላጊ በሽታ ላይ የመውደቅ ነገር፣ የግብረስጋ ግንኙነት ላይ ብዙ አለመጠንቀቅ፣ ኤች አይቪ የመሰራጨት ምክንያቱም ለራስ ዋጋ ካለመስጠት እየተነሳ ከመመጡት ተፅዕኖች ማለት ነው። አላስፈላጊ ነገር ውስጥ ውስጥ እንድትገባ ያደርጋል። ያ ደግሞ ዞሮ ዞሮ ያ ሰው የህብረተሰቡ አካል ስለሆነ እሱ የሚያመጣው የሚመጣበት ተጽዕኖ ነው። በዛ ተጽዕኖ ነው የሚመጣበት ችግር እስል የማህበረሰቡ አካል ነው። ስለዚህ መልሰን ማህበረሰቡን እየበደልነው ነው እንጂ መፍትሄ እየሰጠ ነው አይደለም። ኃይሌ በኢትዮጵያ ውስጥ የተመሳሳይ ፆታ ግንኙነት መኖሩን ይገልጽና በግሉ በራሱና በሚያውቃቸው ከተረዳው ይሄ ስሜት ያደረው ከውጭ ተገፍቶ ሳይሆን ከውስጥ ፈንቅሎ የወጣ የማንነት አካል ነው ብሎ ያምናል። የኢትዮጵያ መንግስትን የሰብአዊ መብት ይዞታ በየወቅቱ የሚገመግሙ የሂውማን ራይትስ ዎች፣ የአምነስቲ ኢንተርናሽናል እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብት ሪፖርቶች ኢትዮጵያ የተመሳሳይ ፆታ አፍቃሪዎች ላይ የጣለችውን ሕግ እንድታሻሽል በየጊዜው ይጠይቃሉ። በአፍሪካ ከ38 በላይ ሀገሮች የተመሳሳይ ፆታ ግንኙነትን በወንጀል ይቀጣሉ። ቀደም ሲል አሰማናችሁ። የኢትዮጵያ የይቅርታ አዋጅ ማሻሻ የጸረ ተመሳሳይ ጾታ ግንኙነት ይዘት እንዳለው የመገናኛ ብዙኃን ዘግበዋል። የፆታዊ ግንኙነት ማህበረሰብ አባላት ተቃውሞም እያሰሙበት ነው። በሚል መነሻ በኢትዮጵያ የተመሳሳይ ጾታ ግንኙነት ይዞታ ዙሪያ የሰብአዊ መብት ድርጅቶችና ምዕራባውያን መንግስታት ሲተቹና የህግ ማሻሻ እንዲኖር ሲመክሩ የቆዩበት ጉዳይ ላይ በዛ ላይ ነው። ሄኖክ ቀደም ሲል አሰማን ዘገባ ቆንጆ በዚህ በዋሽንግተን በእንግሊዝኛው አጠራር ላንድ ግራብ የሚባለው የመሬት ኪራይ አሰራር ላይ ኢትዮጵያን ማዕከል ያደረገ ውይይት በዚህ በውድሮ ውልሰን ማዕከል በተባለው ተዘጋጅቶ ነበረ። በዚያ ዙሪያ የተጠናቀረውን ዘገባ እንደደረሰልን እናሰማለን። አድማጮች ዝግጅታችን ይቀጥላል። ወደ እናንተ አስተያየቶች አሁን እንሸጋግራለን። በነጻው ስልክ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ካደረሳችሁን መካከል ጥቂቱን እናሰማችሁ። ሰላም ቪዮች እንደምን አላችሁ በትላንትና ሁለት አንድ ኤርትራዊ በጄኔቫ ያደረጉትን የረሀብ አድማ ተምቼ አስተያየት ለመስጠት ነበር እውነት ወይዘሮ ኤልሳ በጣም በጣም ትልቅ ሰው ናቸው የራሳቸውን ጉዳይ ትተው እንደዚህ ላሉ ለወገኖቻቸው ያደረጉት ነገር በሙሉ በጣም ጥሩ ነው እግዚአብሔር ከጎናቸው ይሁን ይርዳቸው ግን በዚህ በአለማችን ላይ ዲክታተሮች በበዙ ቁጥር ጦርነትና ግጭቶች በበዙ ቁጥር ስደተኛ እየበዛ ቁጥሩ እየጨመረ እና ስደተኛ ለአደጋ እየተጋለጠ ያለውንም ክብር እያጣ ሄዷል። ይህም አንዱ ማሳያ ጅቡቲ እስር ቤት ውስጥ ያሉ እስረኞች ናቸው። ብዙ ኢትዮጵያውያ ኖችም ሳውዲ፣ በተለያየ አረብ ሀገር እንደዚህ አይነት በደሎች ይደርሱባቸዋል። ስደተኛ እንደ ወንጀለኛ እስር ቤት ይገባል። የስደተኛ መብት የሚባል ነገር በሙሉ ተጥሶ ይሄ ሁሉ ድርጊት ሲደረግ ተነስተው ይሄንን ማድረጋቸው በጣም ጥሩ ነው እና ሰው ሁሉ ሊረዳቸው ይገባል። ስደተኞችን ማስታወስ ትልቅ ነገር ነው፣ በሰማይን በምድር ነው እና እስቲ እዛ አካባቢ ያላችሁ ኢትዮጵያውያን፣ ኤርትራውያን እኚህን ሴት እስቲ እባካችሁ እርዷቸው። ከጎናቸው ሆናችሁ ለአንድ ቀን ይራባችሁ ስዩማ፣ ጽዋህን ከቨርጂኒያ ሄሎ ቢች፣ በመጀመሪያ የከበረ ሰላምታዬን አቀርባለኝ። በመቀጠል ሴል ሰሳ የፈለግኩት ኤርትራ ዊቷን የሰብአዊ መብት ተቆርቋሪ ወይዘሮ ኤልሳ ጭሮምን በተመለከተ ነው። አስተያየቴም በትግርኛ ፕሮግራም ላይ የሰጡትን አስተያየት በአማርኛ ላይ በትክክል መድገም አልቻሉም። ስለ ህዝብ ያላቸውን ተቆርቋሪነት አደንቃለኝ። ከዛ በተረፈ ግን በፖለቲካ በኩል ያን መንግስት ላይ የሰጡትን አስተያየት በትግርኛ ላይ የተሰጡት አስተያየት የተለየ ተቃራኒ ነገር በዚህ ሲናገሩ ስለሰማው ነው፣ በጣም ቅሬታ ስለተሰማኝ ነው። ትክክለኛ ህዝብ የሚሰማ የኤርትራ ህዝብ የሚሰማውን ቋንቋ በትግርኛ ላይ ያልተናገሩትም በአማርኛ በዚህ በኩል ሲሆነ እጅሉ ስለሰማኝ ነው። በተረፈ አሁንም ደግሜ ለህዝብ ያላቸውን ተቆርቋሪነት አደንቃለኝ። በተረፈ ግን ትክክለኛው ነገር እንዲተላለፍ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የእናንተን አስተያየት ነበር የሰማ ነው። ቀደም ሲል ቆንጅት እንዳለችው በላንድ ግራብ በእንግሊዝኛ ወይም ደግሞ በአማርኛ የመሬት ነጠቃ በሚለው ዙሪያ የሚቀናበረው ዘገባ እንደደረሰ እናቀርባለን። እንግዲህ ወደ ሁለተኛው አጋማሽ አለፍን። ቀደም ሲል በዜናችን እንዳዳመጣችሁት አቶ ሙክታር ከድር የኦሮሚያ ፕሬዚዳንት ሆነው ተሹመዋል። ይህንኑ አስመልክተን ከአንድ የኢትዮጵያን ጉዳይ በቅርብ ከሚከታተሉ ምሁር ጋር ተወያይተናል። በቅንጫቢውም አሰምተናቸዋል። በዩናይትድ ስቴትስ የኦሮሚያ ጥናት ማህበር ፕሬዚዳንት የሆኑት ዶክተር ኢብራሂም ኤልሞ ናቸው እንግዳችን። እንደሚታወቀው አቶ ሙክታር ከድር በአሁኑ ወቅት ካሉት አራት ምክትል ጠቅላይ ሚኒስትሮች አንዱ ናቸው። የኦፒዲዮ ሊቀመንበርም ናቸው። የሲቪል ሰርቪስና የመልካም አስተዳደር ጉድ ጎቨርናንስ ሚኒስቴር ሚኒስትርም ናቸው። አሁን ደግሞ የኦሮሚያ ፕሬዝዳንት ሆኑ። እርግጥ ቀደም ሲል እስክንድር በላከው ዘገባ ላይ የምክትል ጠቅላይ ሚኒስትሩን ቦታ ይለቃሉ የሚል ውስጣወቅ ምንጭ እንዳለ ጠቆም አድርጓል። በእርግጥ ግን አልታወቀም። እንደዚህ የተደራረበ ሹመት ለአሰራር ያመች ይመስሎታል? በአሁኑ ሹመት ምክንያት የጠቅላይ ሚኒስትርነቱን ቦታ እንደያዙ ይቆያሉ ወይስ ይለቃሉ? ምን ይመስልታል? የሚል ነበር የመጀመሪያ ጥያቄያችን ለዶክተር ኢብራሂም ያቀረብነው። ይመልሳሉ። አቶ ሙክታር በኦፒዲዮ ውስጥ ካሉት ግለሰቦች ውስጥ ሴትና በእውቀትም በስነ ምግባርም በብዙ ነገር የተሻለ የሰው ነው ብዬ የማስበው በቅርብ ስለምናቃቸው ነው ይህንን ማለት የምችለው ከሲቪል ሰርቪስ ኮሌጅ በሕግ ስመረቁም ያው በልዩ ማዕረግ በወርቅ ነው ተመረቁት። ኢንቴሊጀንት የሰው ናቸው። በዛ ካየን በኦሮሚያ መንግስት ውስጥ የቴክኖክራት መንግስት ለመመስረት አትሊስት ስርዓቱ የሚለወጥ ከሆነ የተሻሉ ሰዎችን ወደ ክልል መንግስትና ዞን ላይ ማምጣት ከቻሉ የተሻለ ነገር ሊያመጡ ይችላሉ ብዬ ነው የማምነው። ግን የኦሮሚያ ክልል ፕሬዚዳንት ሆኖ በጠቅላይ ሚኒስትር ቢሮ ውስጥ መስራት የሚችሉ አይመስለኝም። ምክንያቱም በእኔ እምነት የኦሮሚያ ክልል ፕሬዚዳንት መሆን እሳችሁ አሁን ከያዙት ቢሮ ይሻለ ነው። ኤግዚኪቲቭ እንትን አለው ፓወር አለው። አንዳንድ ሰዎች ወደ ታች እንደመውረድ ሊያዙ ይችላሉ። ግን በኢትዮጵያ ውስጥ ከጠቅላይ ሚኒስትር ቢሮ ከመከላከያና ከውጭ ጉዳይ ሚኒስቴር ቀጥሎ ትልቁ ሆነ እንደሚመስለኝ የኦሮሚያ ክልል ፕሬዚዳንት ፓወር በጣም ትልቅ ነው። ከዚህ በፊትም በምክትል ፕሬዚዳንትነት መርቷል ግን የጠቅላይ ሚኒስትር ቢሮ ስልጣናቸውን መልቀቅ የግድ ይመስለኛል። ግን የኦፒዲዮ ሊቀመንበርም ናቸውና አሁን ያየኑ ከምክትል ጠቅላይ ሚኒስትርነታቸው ጋር ነው የኦሮሚያ ፕሬዝደንትነቱን ያየኑ። የኦፒዲዮ ሊቀመንበርነቱስ እንዴት ነው? አብሮ መሄድ ነው። ሁላቸውም በዛ ሀገር እንደምታውቀው መለስም ለሀያ አመት የኢህአዴግ ሊቀመንበር እየሆኑ ነው። ያን ነገር የጠቅላይ ሚኒስትር የመከላከያ ዋና አዛዥ እና እሳቸውም የኦፒዲዮ ሊቀመንበር መሆናቸው በክልል ደረጃ የሚያዛቸው በአባዱላም ጊዜ፣ በአለማየሁ አቶምሳ ጊዜ የኦፒዲዮ ሊቀመንበር እና የክልል ፕሬዚዳንት ሆነው ሲያገለግሉ ነበር። የፓርቲ ሊቀመንበር በሳቸው ቁጥጥር ስር መሆኑ አትሊስት በክልል ደረጃ የሚፈልጉትን ውሳኔ ለመስጠት የሚያግዛቸው ነገር የሚደገፍ ነው። እንዲ አሁን የጠቅላይ ሚኒስትር መለስን የጠቅላይ ሚኒስትርነትና ደግሞ የህወሓትን ሊቀመንበርነት አብረው አምጥተዋል። በምሳሌነት ይሄ አካሄድ ትክክል ነው ወይ? አንዳንድ ሰዎች እንደውም ለስልጣን ብልግና በር ከፋች ነው እንዲህ አይነቱ ነገር የሚሉ ሰዎች አሉ። በትክክል ላይ ለስልጣን ብልግና በር የሚከፍት ነው፣ ግን ኢትዮጵያ ውስጥ ያለው ሥርዓት አሁን የዴሞክራሲ ሥርዓት ሳይሆን የኦቶሪቴሪያን ስለሆነ በዛ አይን ካየን የኦፒዲዮ ሊቀመንበርነት በሳቸው ቁጥጥር ስር መሆኑ አትሊስት ከኢህአዴግ ባለህንጻናት የምሰጣቸው ትዕዛዝ ውጪ ሌላ ቦስ በሳቸው ላይ እንደሌለ ያንን ነው የሚያሳየው እንጂ ሌላ አለቃ እንደሌለ። ያ የምፈለግ ነገር አይደለም፣ ግን በዛ ሥርዓት ውስጥ እነሱ ከመፈለጉት ነገር ውስጥ ያው አንዱ ነው። በኦፒዲዮ ውስጥ ዶክተር ኢብራሂም አልፎ አልፎ የምንሰማው ነው መከፋፈል የሀሳብ መለያየት አለ ይባላል። የሀሳብ መለያየት ጤናማ ሊሆን ይችላል። በሀሳብ መለየት፣ ግን የመከፋፈል ነገር ደግሞ ጤናማነቱ ያጠራጥረኛል። ይሄ ሁኔታ በእርግጥ ኦፒዲዮ ውስጥ መኖሩን እርሶ ካወቁ እና ከሰሙ አሁን የአቶ ሙክታር እዚህ ቦታ ላይ መምጣት እንዴት ያወጣል ሹመቱን? አሁን በኦፒዲዮ ውስጥ ያለው መከፋፈል በዓላማ ላይ የተሻለ ስርዓትን በማምጣት ላይ ሳይሆን የስልጣን ሽኩቻ ላይ የተመሰረተ ልዩነት ነው እንጂ ምንም በዓላማ ላይ የተመሰረተ አይደለም። አንዳንድ ጊዜ በአብሮ አደግነት ወይም ከአንድ አካባቢ የተሻለ ራዕይ እንዲኖራቸው ስለማይፈለግ ሰጣቸው ሚና ላይ የምጣሉት እንጂ ለክልል ህዝብ ለምመሩትን ህዝብ የተሻለ ነገር እንዴት እናመጣለን ብሎ በዓላማ ስላልሆነ በተለይ ከዚህ በፊት በአቶ አባዱላም በጁነድም ከዛ በኋላ በአለማየሁም ጊዜ እኔ እስከማውቀው ድረስ በኦሮሚያ ውስጥ በህዝብ መሀል ሳይሆን በኦፒዲዮ ውስጥ ያለው ነገር በኦሮሞ ህዝብ ውስጥ ያለውን ነገር ስለማያንጸባርቅ የግድ ስለማያንጸባርቅ ኦፒዲ ውስጥ ግን ያለው የተፈቀደላቸው ሚና ሲደራጁና የተሻለ ሰው ወደ ስልጣን ሲመጣ የነሱን አቅም ለማዳከም ሌላ መንገድ ስለሌለ መንግስት ወይም የአትክልለት ከምጠቀምባቸው ቴክኒኮች ውስጥ አንዱ በክልል እንድጣል የአንዱን ጎራ ሌላኛው በኮራፕሽን በሌላ ነገር ግን የውስጥ ዋናው የዚህ የስልጣን ሽኩቻው እንትን ከላይ የተሰጣቸው አሳይመንት ሆኖ በፓርቲው ካድሬዎች ውስጥ አሁን በጣም ያደገው ባህል ምንድን ነው? በትውልድ አካባቢ ላይ ያሉትን ሽማምንቶች ሎያል ሆኖ ለመታየት ታማኝ መሆን ያደሩ ወይንም የሚያግዙ መስሎ በመታየት ሰርቫይቫላቸው በዛ ላይ የተመሰረተ ስለሆነ፣ ሙክታር ግን እስከማውቀው ድረስ በዚህ አሁን ባለው ክፍፍል ውስጥ ከትልልቆቹ ጎራ ውስጥ የተመደበ አይደለም እና ያ ባህል ትንሽ ሊለወጥ ይችላል የሚል እንትን አለኝ እና ዶክተር ኢብራሂም በመጨረሻ በቅርቡ ከዚህ አለም በሞት የተለዩት አቶ አለማየሁ አቶ ምሳ ቢያንስ ቢያንስ በሙስና ወይም በስልጣን ብልግና አልተጠረጠሩም። እንደውም የሚወራላቸው መልካም ገጽታቸው ነው፣ ትክክለኛና ለፍትህ የቆሙ መሆናቸውን ቀደም ሲል አቶ ሙክታርንም እርሶ አውርድ ሰዋቸዋል። በትምህርታቸው ቢሆን በንጽህናም በኩል እስካሁን የተጠረጠሩ እንዳልሆኑ፣ ምናልባት አሁን የአቶ አለማየሁ አቶምሳን ቦታ ሲይዙ ሙስናን በመዋጋት ስልጣን ብልግናን በመዋጋት በመሳሰለው ያንን ቦታ ይመጥናሉ ይላሉ? በዚህ ጥያቄያችን ወይም ውይይታችን ብናበቃ አቶ ሙክተር አለማየው ቶምሳ የተሻለ ነገር ይዞ የሚመጡት ነገር ቢኖር የተሻለ ልምድ አላቸው። በእኔ እምነት የቢሮክራሲውን እንደገና የመምራት በእውቀትም ደረጃ ካየን የተሻለ ሰው ነው ብዬ ነው የማምነው። እና ግን የእሳቸውን ወይንም የአንድ ግለሰብ ችሎታ ብቻ ለውጥ ለማምጣት በቂ አይደለም። እና ያለውንም ኮራፕሽን፣ ያለውን ስራ የመስራት አቅም ቢልድ ማድረግ ያንን ካፓሲቲ ሰው ከሌለ የኦሮሚያ ክልል በጣም ትልቅ ክልል ነው እንደምታውቀው። በመንግስት ውስጥ ያለውን የስራ ብልሹነት እና አሁን ያሉትንም ብዙ ፕሮጀክቶች በተሻለ መንገድ ለመከወን የተሻለ ሰው ማምጣት ግድ ይኖርባቸዋል። ያንን ካላደረጉ ግን የአንድ ግለሰብ ችሎታ ብቻ የምመጣ ያለ አቶ አቶምሳ ኮራፕሽንን የማይደግፉ ሰው ስለሆኑ ከሳቸው ስር ያሉትም በሳቸው ፍቃድ ለመዝረፍ አይችሉም። ከሳቸው በስተጀርባ ከሚያደርጉት ውጭ ቆራርሽን አልነበረም። መልካም። ዶክተር ኢብራሂም ኤሌሞ በዩናይትድ ስቴትስ የኦሮሚያ ጥናት ማህበር ፕሬዚዳንት፣ እግዚአብሔር ይስጥልኝ ስለጊዜው አመሰግናለሁ። እኔም ለሰጣቸውኝ እድል እጅገርብን ማመሰግነው ቀደም ሲል ያልናችሁ ዘገባ ደርሶናል። በእንግሊዝኛው አጠራር ላንድ ግራብ የሚባለው የመሬት ኪራይ አሰራር ላይ የተነጋገረ እና ኢትዮጵያን ማዕከሉ ያደረገ ውይይት ትናንት ዋሽንግተን ዲሲ ውስጥ ተካሂዶ ነበረ። የውይይቱ አዘጋጅ በውድሮ ዊልሰን ማዕከል የተፈጥሮ አካባቢ ለውጥና ደህንነት መርሃ ግብር ነው። ሰሎሞን አባተ ተከታዩን ዘገባ አዘጋጅቶ ቀርቧል። የውይይቱ ዋና መነጋገሪያ ርዕስ የነበረው መሬት ነጠቃ ወይም መሬት ቅርምትና የመንደር ምስረታ በኢትዮጵያ ቆላዎችና ከዚያም ባያስሻገር የሚል ነው። ይህንን አንዳንዶች መሬት ቅርምት ወይም ነጠቃ የሚሉትን አጠራር የስሪቱ ደጋፊዎችና አራማጆች መሬትን ለልማት በኪራይ መስጠት ሲሉ ነው የሚጠሩት። በዋሽንግተኑ ዊልሰን ማዕከል በተካሄደው የትናንት ውይይት ላይ ከተገኙና የጥናትና የቅኝት ውጤቶቻቸውን እንዲሁም ሀሳቦቻቸውን ካካፈሉት ምሁራንና ባለሙያዎች መካከል በአዲስ አበባ ዩኒቨርሲቲ የሰላም ና የጸጥታ ጥናቶች ኢንስቲትዩት መምህር ፋና ገብረሰንበት፣ በዊልሰን ማዕከሉ የእስያ መርሃ ግብር የደቡብና ደቡብ ምስራቅ እስያ ፕሮግራም ከፍተኛ ባለሙያ ማይክል ኩግልማን፣ እንዲሁም በዊልሰን ማዕከል የአፍሪካ መርሃ ግብር ዋና ዳይሬክተር ሙንዴ ሙያንጓ ይገኙበታል። በእስያ ውስጥ የመሬት ኪራይን ወይም በሌላው አጠራር ቅርምቱን አሰራር በስፋት አራማጆች ከሆኑት ሀገሮች መካከል ካምቦዲያ፣ ኢንዶኔዥያ፣ ላኦስና ፊሊፒንስ ዋነኞቹ መሆናቸውን የጠቆሙት የዊልሰን ማዕከሉ ኩግልማን በእነዚህ ሀገሮች ውስጥ በእያንዳንዳቸው የአንድ አንድ ሚሊዮን ሄክታር ውል የተገባባቸው ኪራዮች መፈጸማቸውን ጠቁመዋል። አፍሪካ ውስጥም እየተከናወነ ያለው ተመሳሳይ ነው ብለዋል። ብዙም ውጤቱ ወይም ስሜቱ እምብዛም የሚያስደስት አይደለም ብለዋል ኮገልማን። በብዙ አጋጣሚዎች ተጨባጭ የሆኑ የመፈናቀል ስጋቶች አሉ የተፈጸሙ በሰነድ የተያዙም የመፈናቀል አጋጣሚዎች አሉ። ለምሳሌ ያህልም የካምቦዲያን ልምድ ያነሱት ኩገልማን መዋለ ነዋይ አፍሳሾች ገበሬዎች ሰብል እያነሱባቸውና ለግጦሽ ይጠቀሙባቸው የነበሩ ማሳዎችን መጥረጋቸውን በእነዚህ ፕሮጀክቶች ምክንያትም ከሺህ በላይ ቤተሰቦች መጎዳታቸውን ባለአነስተኛ ይዞታ አራሾችን መሬቶቻቸው ያለካሳ መነጠቁን ተናግረዋል። ይህ አሰራር ደግሞ አፍሪካ ውስጥ እየታየ ነው ከሚሉት ጋር ተመሳሳይ በሆነ ሁኔታ ለጎሳ እና ሌሎችም ግጭቶች ሰበብ ሊሆኑ የሚችል የሚችሉ ረመጦችን ማዳፈኑን በሳዑዲ አረቢያ ኢንቨስትመንቶች ከውጭ በገፍ በሚገባ የሥራ ኃይል ላይ ቅሬታ መኖሩን የዊልሰን ማዕከሉ ባለሙያ ተናግረዋል። እንደ ማሳያም ኢንዶኔዥያ ውስጥ እየታየ ያለውን የጎሳ ግጭትና የመገንጠል አዝማሚ አንስተዋል። በአፍሪካ ያለውን የመዋዕለ ነዋይ ሁኔታ ከእስያ ጋር ኬግልማን ሲያነጻጽሩ የእስያ ነዋይ አፍሳሾች ከዚያው ከእስያ ሀገሮች የወጡ መሆናቸውን አመልክተዋል። በአፍሪካ ግን እስያውያን አሜሪካውያን አውሮፓውያንና ከሌሎችም የአፍሪቃ አገሮች የተሳቡ ኢንቨስተሮች ይገኛሉ። በአለም ባንክ ግምት መሰረት በላቲን አሜሪካ እና በካሪቢያን ወደ 20 ሚሊዮን ሄክታር መሬት ለኪራይ የወጣ መሆኑን ተናግረዋል። ኩግልማን ላቲን አሜሪካ ውስጥም እንደ አፍሪካ ሁሉ መሬት ነጠቃ ወይም ወረራና ማፈናቀልን ማፈናቀልንም የመሳሰሉ አድራጎቶች በተለይ ደግሞ ኮሎምቢያ ውስጥ መታየታቸውን ጠቁመዋል። In Latin America, there are many sharp differences with the Africa case. Uh, Latin America, and Africa, ድርሻዎችን ማለት አክሲዮኖችን በመግዛት ላይ ነው። በሌላ በኩል ግን ከእስያ ጋር በሚመሳሰል ሁኔታ ነዋይ አፍሳሾቹ የአካባቢው ባለሀብቶች ወይም ኩባንያዎች መሆናቸውንም ኩግልማን አመልክተዋል። ላቲን አሜሪካ ውስጥ ያለው የመሬት ኪራይ ስሪት ግን በሌሎቹ እንደሚታየው በገፍ መፈናቀልን የመሳሰሉ ማህበራዊ ጫናዎች ወይም ጉዳትን ያላስከተለ መሆኑን ቢያንስ እስካሁን ሲያስከትል አለመታየቱን የገለጹት ኩግልማን ይህም ቢሆን አነጋጋሪ ነው ብለዋል። ኩግልማን በቀድሞ ሶቪየት ህብረት ሀገሮች የታየውን የመሬት ሽሚያና ቅርምት እንዲሁም የቻይናን ኢንቨስትመንት ለመሬት ፍለጋ መውጣት ዳሰዋል። ብዙዎቹ ስምምነቶች ወደ ተግባር እስኪገቡ ድረስ በግልጽ እንደማይታዩና ድብቅ ሆነው እንደሚቆዩ የተናገሩት ኩግልማን የደቡብ ኮሪያው ኩባንያ ዴው በአውሮፓውያኑ የዘመን አቆጣጠር በ2009 ዓ ም ከማዳጋስካር መንግስት ጋር የገባው ግዙፍ ውል ሰውን ለአመፅ እንዳነሳሳውና አደባባይ ወጥቶም መንግስቱን እንደ ጣል አስታውሰዋል። ውሉም በአዲሱ መንግስት ተሰርዟል። በዚህም ዴው እንደ ጠላትና እንደ ጭራቅ ታይቷል። ከዚያም ወዲህ ዴው ራሱን በእንዲህ አይነት ግዙፍ የመሬት ውሎች ውስጥ አለማስገባቱን ጠቁመዋል። ኩግልማን የእርሱንም ፈለግ ሌሎች ብዙ ኮርፖሬሽኖች የተከተሉት መሆኑን አስረድተዋል። ዝናን የመሰለ ሀብት በንግድ ዓለም ውስጥ የለም የሚሉት ኩግልማን የተጠያቂነት መኖርም እጅግ አስፈላጊ ጉዳይ መሆኑን ይናገራሉ። ይህ ጉዳይ ወደ ኢትዮጵያ ይወስደናል። እነዚህን ስምምነቶች የሚፈርሙ መንግስታት፣ ኢንቨስተሮችን እያባረሩ ወይም እየገፉ መሆኑ ይሰማል። በእርግጥ አሉ ኩግልማን፣ እኛ ከአሁን በኋላ እዚህ አንፈልጋችሁም ወይም ልናያችሁ አንፈልግም ይላሉ ማለት አይደለም። የውል ግዴታዎቻችንን መፈተሽ እንፈልጋለን ነው የሚሉት ግን ይህን የማለት አዝማሚያ እየታየባቸው ነው። ኢንቨስተሮቹም ግዴታዎቹን እያከናወኑ አለመሆኑን እያስተዋሉ ነው ብለዋል። ጋምቤላ ካራቱሪ ካራቱሪ ይህንን የሚመስሉ ነገሮች በአንዳንድ አጋጣሚዎች ጋምቤላ ውስጥ እየተፈጠሩ ነው። ከካራቱሪ ጋር ተያይዞ ከእነዚያ የእርሻ ፕሮጀክቶች ካራቱሪ የተወሰነ ገቢ ማስገኘት አለበት ተብሎ ታስቦ የነበረ ይመስለኛል። አሁን እንደሚገባኝ ግን እነዚያን ደረጃዎች ወይም የሚጠበቀውን አላሟላም። ምናልባትም ይላሉ ኩግልማን ካሩቱሪ ከኢትዮጵያ ሳይወጣ የሚቀር አይመስለኝም። ምናልባትም ሁሉም ፕሮጀክቶቹን ባይዘጋም በተወሰነ ደረጃ እንቅስቃሴውን ሳያቋርጥ የሚቀር አይመስለኝም። አንዳንድ ካራቱሪ ከኢትዮጵያ ጋር የገባቸው ኮንትራቶች ሳይቋረጡ አይቀርም የሚባል ጭምጭምታ ይሰማል። እንዲህ አይነቱን አካሄድ ገንቢ ነው የሚሉት ኩገልማን ብዙ ጥቅም የማያፈሩ ኩባንያዎች ለቀው መውጣታቸውና በትርፋማ መተካታቸው ለማህበራዊ አገልግሎቶች መጠናከርም ለግብርናው ዘርፍ ማደግም አስፈላጊ መሆኑን ጠቁመዋል። ለማይክል ኩገልማን ንግግር መልስ እንዲሰጡ የተጠየቁት ፋና ገብረሰንበት የአዲስ አበባ ዩኒቨርሲቲው የካሩቱሪ ውል በአውሮፓውያኑ የዘመን አቆጣጠር በ2009ና በ2010 ይፋ የተደረገ ጊዜ የተነገረው ካሩቱሪ 300 ሺህ ሄክታር መሬት ሊይዝ እንደሆነ ሲሆን በሀገር ውስጥም በውጭም የተቃውሞ ድምፆች በመሰማታቸው የመብቶች ተቆርቋሪ ቡድኖችን ጨምሮ ያ መጠን በሁለት ሶስተኛ እጅ እንዲቀንስ ተደርጎ ካሩቱሪ አሁን የያዘው አንድ መቶ ሺህ ሄክታር መሆኑን ገልጸዋል። ይሁን እንጂ ውሉ ሲፈረም ከተሰጠው መቶ ሺህ ሄክታር ግማሹን ያህል ሲያለማ ቀሪው ሁለት መቶ ሺህ ሄክታር እንደሚለቀቅለት የሚደነግግ ሀሳብ ተካቶ እንደነበር አመልክተዋል። but uh, i don't think that the it has until now cultivated more than 5000 3000 hectares of land ይሁን እንጂ እስካሁን ካራቱሪ ከአምስትና ከሶስት ሺህ ሄክታር መሬት በላይ ያለው አይመስለኝም። አሁን አሁን እየሰማን ያለኑ ደግሞ መሬቱን ማረስ አትራፊ ሆነው ስላላገኙት ትራክተሮቻቸውንና ከባድ ማሽኖቻቸውን ለሌሎች የሀገር ውስጥ አነስ ያሉ ነዋይ አፍሳሾች ማከራየት ጀምረዋል። በዚህ ደግሞ ደስተኛ ያልሆነው መንግሥት አድራጎቱን እየተቃወመ መሆኑን ፋና ገብረሰንበት ተናግረዋል። በአጠቃላይ ስናየው መንግሥትና ካራቱሪ ቢያንስ ጋምቤላ ውስጥ ባለ ስራ ጥሩ ግንኙነት ላይ አይደሉም ወይም ሰላም አይደሉም። በሌላ በኩል ግን ኦሮሚያ ክልል ውስጥ ባኮና ከአዲስ አበባ ወጣ ብለው ባሉ የአበባ ምርት ፕሮጀክቶቹ ላይ ጥሩ ውጤት እያሳየ መሆኑን ካራቱሪ ፋና አመልክተዋል። በውይይቱ ላይ የተለያዩ ጥያቄዎች ተነስተዋል፣ አስተያየቶችም ተንጸባርቀዋል። በሌሎች ዝግጅቶች በዝርዝር እንመለስባቸዋለን። ወደሚቀጥለው ዝግጅት እናልፋለን። አፍሪካ ነክ አፍሪካ በጋዜጦች ብለን ነበረ፣ ምናልባት ሰዓቱ ያጠራጥረናል። ለማንኛውም የሚቀጥለውን መጀመሪያ ያስተዋወቅነውን የኢትዮጵያ ምሁራን የሚያነታርኩ ጉዳዮች የሚለውን እናንብበው። መግቢያውን ኢትዮጵያውያን የሚነታረኩበት የታሪክ ጭብጦች ላይ ከምሁራን ጋር የጀመርነውን ማጠቃለያ ውይይት ነው ዛሬ የምናሰማው። ቀደም ሲል እንዳልነው ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክ ተመራማሪና ዶክተር በያን አሶባ የኦሮሞ ዲሞክራሲያዊ ግንባር ኦዲኤፍ አመራር አባል፣ እዚህ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የሰብአዊ መብት ኮሚሽን የህግ ባለሙያ እንዲሁም በኦልድ ዶሚኒየን ቨርጂኒያ ዩኒቨርሲቲ የኮንፍሊክት ሪዞሉሽን ማለት የግጭት አፈታት መምህር ዶክተር ብርሃኑ መንግስቱ ናቸው የዚህ ውይይት ተሳታፊዎች። ባለፈው ቅዳሜ በተላለፈ ዝግጅት ዶክተር ጌታቸው ኃይሌና ዶክተር በያን አሶባ ታሪክን ለታሪክ በመተው ስለ አሁኑና የወደፊቱ የኢትዮጵያ ሕዝብ ዲሞክራሲያዊ አስተዳደር ለመወያየት ተስማምተው ነው ያቆም ነው። ዶክተር ባያኑ መንግስቱ በሚሰጡት አስተያየት እንጀምራለን የዛሬውን። መቼም አንድ ችግር ከፊት ሲደቀን የሚለወጥ ነገር አለ፣ የማይለወጥ ነገር አለ። እኔ እንደሚመስለኝ የኢትዮጵያ ችግር ሊቀረፍ የሚችለው እሱን ከፋፍለን ስናየው ነው። ገዥ መደብ ያለበት ሀገር ሁሉ የገዥ መደብ የሚጠቀምበት ወገን አለ፣ የማይጠቀምበት ወገን አለ። እና ከገዥ መልክ ብናየው ይሄን ነገር የሚለወጡ ነገሮች ልናይ እንችላለን። ዝም ብለን ግን ይሄ የአማራው ህዝብ ነው፣ ይሄ የኦሮሞ ህዝብ ነው፣ ይሄ የገሌ ህዝብ ነው እያልን በህዝብ ከተመን ነው የሚለወጡት ነገሮች ይጠፋሉ። እና የሚለወጠውንና የማይለወጠውን ብንለያየው አሁን እንግዲህ ዶክተር ጌታቸው እንዳሉት ያ የባርነት ጊዜ መኖሩን ካወቅነ በኋላ ያን ልንለውጠው አንችልም። ማድረግ የምንችለው መቀበል ነው። ይሄ ካለ ከነበረነ ጉድፎች አንዱ ይሄ ጉድፍ ነው ብለን ከተስማማን በኋላ ይሄ ነገር አሁን በአዲስ መልኩ አሁን ባሪያ ባይሸጥም በአዲስ መልኩ ባርነት ብዙ ፎርም ሊኖረው ስለሚችል መብት ያጣ ሕዝብ ከባርነት ሩቅ አይደለም እና ያ ነገር እንዳይቀጥል ምን እናርግ? ይሄ የሚለወጠውን ሚና ያሳየናል። እና መቼም እንደ ሶስታችን ተጨምረው ሌላ ሰዎች የሚወያዩ ቢኖሩና በተለይም ፊት ለፊት ቁጭ ብለው እንደዚህ አሁን እንዳል ነው የሚለወጠው ምንድን ነው፣ የማይለወጠው ምንድን ነው። የማይለወጠውን ተቀብለን የሚለወጠውን ለመስራት ምን እናርግ ወደምንለው ደረጃ ብንደርስ የኢትዮጵያ ህዝቡን በረከት ያገኝበታል። እሺ፣ አመሰግናለሁ ዶክተር ብርሃኑ። እኔ ለዶክተር ጌታቸው ላቀርብ የፈለግኩት ጥያቄ ምንድን ነው፣ ያን አለቃ ታዬ እንደና አባ ባህሪ እንደነ አጽመ ጊዮርጊስ ያሉ ዶክተር ጌታቸው ጊዜያቸውን ወስደው መጻፋቸውን የተረጎሙ ሰዎች ያዩትን ማቅረባቸው መልካም ሆኖ ሳለ፣ በዘመኑ አገላለጽ ወገንተኛ ሆነው እንደሚታወቀው፣ የኢትዮጵያ ኦርቶዶክስ ቤተ ክህነት ሁልጊዜ ከነገስታት ጎን ነውና በዛ በመቆርቆር የጻፏቸው በርካታ አንዳንዱ እንደውም ስድብ ነክ የሆነ የሕዝብን ስም የሚያጎድፍ እየጻፉት አለ። ዘመናዊ በሆነ ወጣቶች አሁን እርሶ የገለጹትን መሰረታዊ የሆነ የኢትዮጵያ የጋራ ታሪክ የሆነውን ተቀብለው ወደፊት እንዲሄዱ ምን መስተካከል አለበት ይላሉ? ከታሪክ አጻጻፍ አንጻር፣ ከሕዝብ ምኞት አንጻር ለምሳሌ አሁን እርሶ ከተናገሩ በኋላ ዶክተር በያን ስለ ባህል መከበር ስለ ባህሎች አስፈላጊነት ምክንያቱም የህዝብ ልዩ ምልክቱ እንግዲህ ባህሉ ነው። ኢትዮጵያ ደግሞ ብዙ ባህል ስላላትም ትደነቃለች። እና ከኢትዮጵያ ታሪክ አንጻር እርስዎ ሲያዩት ምን ቢስተካከል ታሪክን እናስተካክለው ማለት ሳይሆን፣ ወደፊት እንዴት አድርጎ ነው የኢትዮጵያ ታሪክ ህዝብን በጋራ ሊያይ የሚችለው? እና እንዴት ነው ወደፊት መራመድ የሚቻለው? በዚህ ይሄ ትልቅ ጥሩ ጥያቄ ነው የምዕራባውያን የትምህርት ስርዓት በገባ ጊዜ ያን ጊዜ ነበረ መስተካከል የነበረበት እንደምታወቀው ሁላችንም የማንክደው ነገር ነው የኢትዮጵያ መንግስት ቤተ ክህነትና ቤተ መንግስት ያቋቋሙት ነው ይሄ የትም ሀገር እንደዚሁ ነው ሀገሮች የተቋቋሙት። ወደ ሳኡዲ አረቢያ ብንሄድ አሁን ያው ነው እና ባንዲራቸው ላይ የትኛው ነው የአረብ ሀገር ላኢላህ ኢላላህ የማይል ያልጻፈበት ራሱ የመንግስቱ ማለት ነው። እና እያንዳንዱ ሀገር በሃይማኖትና በፖለቲካ መሪዎች ጋር የተያያዘ ነው። ንጉሱ ካልተቀባ መሪ አይሆንም፣ ቀቢም ደግሞ ያስፈልጋል። እና ሁለቱ አብረው የሚሄዱ የነበረው ያ አሁን ቀርቷል። መንግስት ለብቻው ሀይማኖት ወገኖች ለብቻው ተብሏል። በቃል መሆኑ ብቻ ሳይሆን ባለፈው ጊዜ ዶክተር በያን እንዳነሳው ተባለ እንጂ በስራ ላይ አልዋለም። የተባለው እሱ እንዲለወጥ ትግል ተደርጎበታል። ብዙ ክርስቲያኖች ወድቀዋል፣ ብዙ ክርስቲያኖች አልቀዋል። ያንን ለመለወጥና አሁን የምንመኘውን ዴሞክራሲ የሚባለውን ለማምጣት ተዋድቀዋል። የተበደሉ አሉ። በደሉን ደግሞ አራሹን ነው ያሉት፣ ገበሬውን ነው ያሉት። ማነው የተጠቀመው? ያን ጊዜ እኮ አብዛኛው ገበሬው ኦሮሞ ነበረና ያ ሁሉ አልተጠቀመም ልንል አንችልም። ለእሱ አልጮሁለትም ልንል አንችልም። ይሄ ከሆነ በኋላ ወደፊት የምንሄደው ያንን ለማረም ነው። ታሪክም ሲጻፍ አሁን እየተስተካከለ ነው የሚጻፈው ያለው አይቀርም። ግን የተመዘገበው ፋክቱ እንዳለ መቆየት አለበት። ግን እነ አብይ ጋላው ማእምረው ሁሉ ነገር እያለ የሚያደንቃቸው ኦሮሞ ብላቴን ጌታ ብላቴን ጌታ እኮ ያን ጊዜ ብላቴን ጌታ ቱሉ በሚልበት ጊዜ እኮ ያን ጊዜ እኮ ብላቴን ጌታ ከከቢትወደድ ቀጥሎ ያለ ሹመት ነበረ። እና እነዚህ እነዚህ ሁሉ ገብተዋል። እና ይሄ ሁሉ መውጣት አለበት። የኢትዮጵያ ታሪክ የሁላችንም መሆን አለበት። የኦሮሞ ጸሐፊዎች ስማቸው መውጣት አለበት። በእርግጥ ነው በኦሮምኛ አልጻፉም። ነገር ግን አማሮችን ብንሆን እኮ በአማርኛ አልጻፍ ነው። ሁላችንም የዘመኑን ቋንቋ ተምረን ግእዝን ተምረን፣ በዚያ ነው የጻፍ ነው። ግእዝ የማን ቋንቋ እንደነበረም እንኳን አሁን አናውቀውም። የአጋእዛያን ቋንቋ ነው ይባላል። እነማን ናቸው አጋእዛያን ቢሉኝ፣ እኔ መልስ የለኝም። ይህን ያህል የኢትዮጵያን ታሪክ ስመራመር ቆይቼ እነማን እንደሆኑ አላውቅም። ትግሮችም አይደሉም፣ አማሮችም አይደሉም። ግን ቋንቋቸውን ይዘን እንጽፍበት ነበረ እና የጽህፈት ቋንቋ ስለሆነ ልክ እዚህ ሀገር በሁላችንም በአማርኛ በኦሮምኛን በኢጣሊያንኛ በጀርመንኛ እንነጋገራለን። በምንጻጻፍበት ጊዜ ግን በእንግሊዝኛ ነው የምንጻጻፈው። የእኛ ቋንቋ አይደለም። እንደዚያ ነው ሲሆን የመጣውና ያንን ደጋግም የምናገረው ስነ ጽሁፉ ታሪኩ በሞላ የሁላችንም ስለሆነ እና አንድ ሰው ጠርቶ ለእናንተ በማር ለውሶ ተናገረ ይላል። ማር እንዴት በማር ይለወሳል? እንዴት ይሆናል? እራሱ ማር ነው፣ በማር አይቀባም ማር። እና ይሄ ሁሉ መገለጥ አለበት ነው ምለው። ይሄ እንደገና መጻፍ አለበት ይሄ አሁን ያልኳቸው ሁሉ መውጣት አለባቸው። ታሪኩ ሁሉንም የሚያቅፉ መሆኑን እንጂ የአንድ ወገን ብቻ አይደለም፣ የሚል ወይንም ደግሞ የጎሳ ታሪክ እንጻፍ እንድንል ደግሞ አልፈልግም። የኢትዮጵያን ታሪክ ነው፣ የኢትዮጵያን ታሪክ እንጻፍ ነው የምንለው። እሺ፣ አመሰግናለሁ። የማጠቃለያ ቃል ከየአንዳንዳችሁ ልውሰድ። ዶክተር በያን፣ በዛሬ ውይታችን በጥቅሉ የወደፊቱ የጋራ ሀገራችን ዴሞክራሲያዊ እንድትሆን የሚያዋጣን ከዚህ የተሻለ ስርዓትም እንደሌለ ዶክተር ጌታቸው ጠቅሰዋል። ይሄንን ሌላ ፕሮግራም ይዘን እንደገና ብንወያይበት በስፋት ከዛ በተረፈ ትክክል ነው። ዛሬ ከዶክተር ጌታቸው የሰማነውም ሰፊ ታሪክ ትምህርት ድሮ ያላገኘ ነው። አንድ ነው። ሌላው ለሁላችንም እንደ መርህ ይዘን ወደፊት በጋራ ልንታገል እንድንችል፣ አንደኛ ህዝብ ለህዝብ መከባበር ያስፈልጋል እኩልነት ያስፈልጋል። ፍትሐዊ የሆነ ስርዓት ጀስትስ፣ ለሁሉም የሚሆንበት ስርዓት እንድንመሰርት መታገሉ ይመስለኛል የሚበጀው። የእስካሁኑ አካሄዳችን ሁሉ ሁሉን ያቀፋ አይደለም። ያሸነፈ ሌላውን ያገላል፣ ይገላል፣ አይዞሌት ያደርጋል። እንደገና በተራው ይሸነፋል። ረዥሙ የኢትዮጵያ ታሪክ እንደዚህ አይነት ታሪክ ነው። ምናልባት እንግዲህ እንዲህ አይነት ውይይት እኛ ሶስታችን ያገረኙ አይነ ውይይት የመላው ሕዝብ ውይይት እንዲሆን የገዢዎችም የተገዢዎችም የተቃዋሚዎችም አገር እየገዙ ያሉትን በሙሉ ሁሉም ልቦና ሰጥቷቸው ጉድዊል አድሮባቸው ተወያይተን የጋራ ኮንትራክት የጋራ ሕገ መንግስት ከፈጠርን ሰላምና እድገት ይመጣል። እስከ ዛሬ ያለው አንድነት በጦርና በሴኪሪቲ የተያዘ አንድነት ነው። ይሄ ለእድገትም ለብልጽግናም አያበቃም። የጋራ አገዛዝ የሰፈነበት አንድነት የማሰኑ ትግል ሁሉም ካቀፈ ውይይት ቢጀመር ሁሉ አቀፍ ፕሪንሲፕልን አዳብቲ ያለ ማድረግ ትልቁ ትልቁ ጉድለት ነው ነው የምለው። አመሰግናለሁ። ዶክተር በያን በአንድ ደቂቃ። ዶክተር ብርሃኑ በእውነት በጣም ሁለቱም በአጠቃላይ አርገው ያቀረቡት ይስማማኛል። የሚያስቸግረኝ ነገር ካለ የሁለት ሺ አምስት ምርጫ ከመደረጉ በፊት ኢትዮጵያ እንደዚህ ያለው ውይይት ተከፍተው ልክ ወደ ኢትዮጵያ ህዝብ መግባት አለበት። ፒፕል ቱ ፒፕል ብለን ከዚህ ሄድን። እኔ ዶክተር አህመድ መሆን ሌላም ብዙ ሰዎች ተቀብለውት ደስ ብሎኝ ደስ ብሎኝ ተጀምሮ ተወጥኖ ሳይቀጥል ቀረ። አሁንም እንዴት አድርገን ነው ይሄን እንዲቀጥል የምናደረገው? በርከት ያለ ሰው ፊት ለፊት ተገናኝቶ ይህንን ችግር እንፍታው መፍትህ እናምጣለት ብሎ ውይይቱ የሚቀጥለው እንዲ ይሄ ነው። ትልቁ ጥያቄ ለኔ እሺ። በጣም አመሰግናለሁ ዶክተር ጌታቸው ሀይሌ የኢትዮጵያ ታሪክ ተመራማሪ ና የቋንቋ ሊቅ ዶክተር በያን አሶባ የቀድሞ የኦሮሞ ነጻነት ግንባር አመራር አባል ና የህግ ባለሙያ በዩናይትድ ስቴትስ የኦሃዮ ክፍለ ሀገር የሰብአዊ መብት ኮሚሽን፣ እንዲሁም ዶክተር ብርሃኑ መንግስቱ በኦልድ ዶሚኒየን ቨርጂኒያ ዩኒቨርሲቲ የኮንፍሊክት ሬዞሉሽን የግጭት አፈታት መምህር። እጅግ አርጌ አመሰግናለሁ፣ ስለ ትብብራችሁ፣ ስለ ጊዜያችሁ፣ እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ። ደህና ስጥልኝ። እናመሰግናለን ትዝታ። እኛ ደግሞ አድማጮች፣ በዚህ ጉዳይ ላይ በርካታ ጥያቄ ያላችሁ አድማጮች እንደምትኖሩ እንገምታለን እና የዚህ ፕሮግራም አዘጋጅ ትዝታ በላቸው ወደፊት ለጥያቄው መልስ ዝግጅቷ ትመለስበታለች። ጥያቄዎቻችሁን ለዛ ጊዜ አቆዩ፣ ቀኑንና ጊዜውን እናሳውቃቸዋለን። አድማጮች አሁን የፕሮግራም ማሳሰቢያ አለን። በአሁኑ ጊዜ በወጣቱ ዘንድ ለስራ ተነሳሽነት እና ለአዲስ የስራ ዘብት አፍላቂነት ዝንባሌ አለ። አዳዲስ ቋንቋዎች አሉ። በአሁኑ ሰዓት ለምሳሌ ስራ መፍጠር፣ ከጠባቂነት መውጣት፣ ድህነትን መዋጋት፣ ውጤት ተኮር እንደነዚህ አይነት ቃላቶች በስፋት እየተፈጠሩ በወጣቱ አእምሮ በታዳጊው ጭንቅላት ይጠቀጠቃሉ። ዶክተር የራስ ወርቅ አድማሴና ዶክተር ገብሬ ኢቴንሶ ስለ ወጣት ኢትዮጵያውያን የስራ ተነሳሽነትና አፍላቂነት ከተናገሩት የተወሰደ ነው። ቀደም ሲል የሰማችሁት ሙሉ ውይይት በነገ ቅዳሜ ፕሮግራማችን ይቀርባልና እንድትከታተሉ ከወዲሁ እንጋብዛችኋለን። አድማጮች፣ ዝግጅታችን ሊጠናቀቅ አንድ ሁለት ደቂቃዎች ናቸው ያሉንና የማጠቃለያ ዜና ሰምተን እንሰናበታለን። የፌዴራል መንግስቱ ከፍተኛ ባለስልጣን ሙክታር ከድር የኦሮሚያ ክልል ፕሬዚደንት ሆነው ተመርጠዋል። የምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው አቶ ሙክታር ከድር የተመረጡት በቅርቡ ያረፉትን አቶ አለማየሁ አቶምሳን በመተካት ነው። አቶ ሙክታር በዚሁ ምክንያት የፌዴራል መንግስቱን ስልጣንና ኃላፊነት እንደሚለቁ ምንጮች እየገለጹ ይሁን እንጂ በይፋ የተነገረ ነገር ግን የለም። በኢትዮጵያ በኢትዮጵያ የነገሌ ቦረና ወረዳ ጉጂ ዞን በተቀሰቀሰ ግጭት ከሀያ የሚበልጡ ሰዎች መገደላቸውና በመቶዎች የሚቆጠሩ መቁሰላቸው ተገልጧል። በደቡባዊ ሶማሊያ የጁባላንድ አስተዳደር ከፍተኛ ወታደራዊ ባለስልጣን የነበሩ ሰው ትናንትና ሐሙስ በፈንጂ መገደላቸው ተዘግቧል። ሞሐመድ ኦስማን ፉሬ የተገደሉት በኪስማዮ ከመስጊድ ሲወጡ መኪና ላይ የተጠመደ ቦምብ ፈንድቶባቸው መሆኑን ዜናው አብራርቷል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ዛሬ አርብ ከሳውዲ አረቢያ ንጉሥ አብደላ ጋር በመካከለኛው ምስራቅ ዙሪያ ባሉ ጸጥታ ነክ ጥቅሞች ዙሪያ ባሏቸው ልዩነቶች ላይም ያተኮረ ውይይት አካሄዳሉ። በሌላ ዜና ፕሬዚደንት ባራክ ኦባማ ሩሲያ ወታደሮቿን ከዩክሬን ድንበር አካባቢ አርቃ ውጥረቱን የሚያረግብ ድርድር መጀመር አለባት ሲሉ አሳሰቡ። ሚስተር ኦባማ ይህን ያሳሰቡት ለሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ነው። ሩሲያ የወሰደችው ወታደራዊ እርምጃ ዩክሬንን ከማስፈራራት ሙከራ ያላለፈ ሊሆን ይችላል፣ ሌላም ዓላማ ሊኖራት ይችላል ብለዋል ፕሬዚደንቱ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከ ሶስት እስካሁን አራት ሰዓት በ25 እና በ31 ሜትር ባንድ ከሚያሰማው ፕሮግራም የዛሬ አርብ ዝግጅቱን እዚህ ላይ አብቅተዋል። በአማርኛው ፕሮግራም ነገ ቅዳሜ ከ3 ሰዓት እስከ 4 ሰዓት በምናሰማው ፕሮግራም እንደገና እንገናኛለን። ለአሁኑ ከፕሮዲውሰራችን ከኃይሉ ታምራትና ከቴክኒክ መሐንዲሱ ጋር ያስተናገድናችሁን የቆንጅት ታዬና አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ተናደሩ።